የህግ ባለሙያ ጸሐፊና የቀድሞ ፓርላማ አባል አቶ አሰፋ ጫሞ በ76 ዓመታቸው በስደት በሚኖሩባት ዩናይትድ ስቴትስ ውስጥ እሁድ ሚያዝያ 15 ቀን 2009 ነበር ያረፉት። በማኅበራዊ መገናኛ ብዙሃን በተለያዩ ርዕሰ ጉዳዮች ላይ በመጽሐፍ የሚታወቁት አቶ አሰፋ ጫሞ የጋሞ ብሔረሰብ ተወላጅ ሲሆኑ በአዲስ አበባ ቀድሞ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ በሚጠራው የህግ ትምህርታቸውን የተከታተሉ ሲሆን ወደ ውጭ ሀገር ከተላኩ ምርጥ የወቅቱ ተማሪዎች ጋር በመሆን የጥያቄና መልስ ውድድርን አሸንፎ ወደ ኢትዮጵያ ሲመለሱ በቀዳማዊ ኃይለሥላሴ እጅ የወርቅ ሰዓት መሸለማቸው ተነግረዋል። ክቡር አቶ አሰፋ የትዝታ ፈለግ በሚል ርዕስ የዛሬ ዓመት አንድ መጽሐፍ አሳትሞ ያስመረቁ ሲሆን ልክ ባስመረቁበት በዓመቱ እለት ነው ያረፉት ተብሏል። በቀድሞ መንግስት የሠራተኛና ማህበራዊ ጉዳይ ሚኒስትር የነበሩት ዶክተር ካሳ ከበደ ስለ አቶ አሰፋ እንዲህ ይናገራሉ። ቀዳማዊ ኃይለስላሴ ዩኒቨርሲቲ በጊዜው በነበረው መጠሪያ ገብቶ የህግ ትምህርት ተምሯል። ተሸላሚ እንደነበረ አስታውሳለሁ። በዛው ምክንያት አሜሪካን ሀገር ከኮሎኔል ጎሹ ወልዴ ጋራ አብረው ተማሪዎቹ ስለነበሩ እና ተሸላሚዎቹ ስ ለነበሩ ለዲቤት ተልእኮ ተመልሶ መተው ቀዳማ ኃይለ ስላሴ ንጉሰ ነገስቱ ዘንድ ቀርበው መሸለሙንም አስታውሳለሁኝ። በዛ ምክንያት ዝና አግኝተው ነበር። አብዮቱ ከፈነዳ በኋላ በዚህ በህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት አካባቢ ከነበሩት ታዋቂ የፖለቲካ ሰዎች አንዱ ነበረ። ኢጫት የሚባለው የኢትዮጵያ ጭቁኖች አብዮታዊ ትግል ይባለ የነበረ ድርጅት ተቋቁሞ የኢማሌ አባል በሆነበት ጊዜ አቶ አስፋ ጫቦ የኢጫት ሊቀመንበር እንደነበረ አስታውሳለሁኝ። በአውራጃ አስተዳዳሪነትም እዚያው የተወለደበት አካባቢ ሰርተዋል። በኋላ ዝርዝር ምክንያቱን ከእሱም የሰማሁት ከሌሎችም የሰማዋቸው አሉ። እንግዲህ እዛ ውስጥ ሳልገባ ረዘም ላለ ጊዜ ታስሮ እንደነበረ አስታውሳለሁ። ከእስር የተፈታው ወያኔ ከመግባቱ ጥቂት ዓመት ቀድሞ ነው። ያኔ አግኝቸው ነበረ። እንደተፈታ የጥብቅና ቢሮ አቋቁሞ ለመስራት ያቅድ እንደነበረ አጫውቶ ነበር። ወያኔ ከገባ በኋላ የሽግግር መንግስት የተወካዮች ምክር ቤት አባል ሆኖ ወሰነ ጊዜ አብረው ሰፍቷል። ከዛ እንግዲህ የጥሎ ወጥቶ ተሰዷል። አቶ አሰፋ በኑዛዜያቸው መሰረትም አስክሬናቸው ወደ ኢትዮጵያ ተልኮ በክብር እንደሚያርፍም ተገልጧል። ዶክተር ካሳ ከበደ ማብራሪያቸውንም ሲቀጥሉ ተሰደው በመጣበት ጊዜ አገኘው ነበር። አንዳንዴም እኔ ቤት እየመጣ ያርፍ ነበረ፣ ወዳጌ ነው እና አቶ አሰፋ ጫቦን እንዴት እንደምገልጠው አላውቅም። በእንግሊዝኛ በሆነ የምንነጋገረው፣ እንደ ኮንትሮቨርሺያል ለማለት ይችላለሁ። አንድ ብዙዎቻችን በቅርብ የምናውቀው ሰዎች የምናደንቅለት እንደው ፎርወርድ የሆነ የግንባር ስጋ የሆነ ሀቀኛ የሆነ የመሰለውን ነገር ባገኘው ቦታ እርግጥ አድርጎ የሚገልጥ ሰው ነበረ። ብዙ ጊዜ ይጽፋል። ብዙ ያነበበ ሰው ነው። ብዙ በሕይወትም ተሞክሮ እውቀቱን እያዳበረ ሰው ነው። እንግዲህ እኔ እስከምረዳው ድረስ እዚህ አሜሪካ መጥቶ ያሳለፈው የስደት ሕይወት የዚህን የሚያክል የምቾት ሕይወት አይደለም። ለቁሳዊ ምቾትን ብዙ ደንታ የሌለው ሰው ስለሆነ ይሆናል ትኩረቱ በዚሁ በተጋበዘበት መድረክ ላይ የተገኘ ሀሳቡን ያካፍላል። ያው እንግዲህ እናንተ ጋዜጦቹን ስለምትከታተሉ በተለይ በየ ዌብሳይቱ ብዙ ጊዜ ጥናታዊም የሆኑ ከሱም ተመክሮ የመነጩ መጣጥፎቹን እያዘጋጀ ፖስት እያደረገ ሲያስነብበን ቆይተዋል። አቶ አሰፋ የአራት ልጆች አባት ሲሆኑ ዘጠኝ የልጅ ልጆችንም አይተዋል። ለዶቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ